ሳይንስና ቴክኖሎጂ በተለያዩ ጉዳዮች የምርምር ሀሳብ ካቀረቡ 700 የአፍሪካ ተመራማሪዎች መካከል ኢትዮጵያዊቷ ተመራማሪ ዶክተር ዘቢቤኑስ አሸነፉ። ዶክተር ዘቢብ በአዲግራት ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። የዶክተር ዘቢብ የላቀ የተባለው የምርምር ሀሳባቸው ከበለስ ወይም ቁልቋል ግን የኤሌክትሪክ ኃይል ማመንጨት በሚቻልበት መንገድ ላይ ባደረጉት ጥናት ነው። ይህ የምርምር ሀሳባቸው መላው የአፍሪካ የገጠሩን ህብረተሰብ ችግር ያቃልላል ብለውም ያስባሉ። ሽልማቱ የምርምር ፕሮፖዛል አስገብተን ነው የተሰለም ነው። መጀመሪያ እንዴት ነው የዩኬ ገቨርመንት ከአፍሪካን አካዳሚ ኦፍ ሳይንስ እና ከግሎባል ቻሌንጅስ ገቨርመንት ኦፍ ዩኬ በመተባበር ለአፍሪካ በኧርሊ ካሪየር ሪሰርች ሳይንቲስት ላሉት ድጋፍ ለማድረግ ነበር። ጥሪው የወጣው ጥሪ የወጣው አምና እንደ በዚህ ሰዓት ነበረ እና ወደ ጥሪው ያው እንደ ማንኛውም አመልካች እዛው አመልክቼ በተለያየ ፕሮሰስ ተጣርተን አልፈን መጨረሻም ለኢንተርቪው ወደ ኬንያ ናይሮቢ ሂደን መጀመሪያ አፕላይ ያደረግነው ሰባት መቶ ሰው ነበርን። ከዛ ወደ ኢንተርቪው ስንሄድ ስልሳ ሰዎች ነበርን። ጥሩ የምርምር ንድፍ ሀሳብ ኤክስፖዥር ያለው ሰው ነው የነበረው እና በጣም አስፈሪ ነበር። ፈታኝ ጊዜ ነበረ። እኔ ጋ ወደ ኢንተርቪው ደረጃ ያደረሰ አንድ ኢትዮጵያዊ ነበር፣ በጣም ጥሩ የምርምር ሀሳብ የነበረው፣ አጋጣሚ ሁነው አልተሳካለትም። ያው ከዛ ከአንድ ወር በኋላ የመጨረሻ ውጤት ተነገረን። ወደ ኬንያ ሄደን እሱም ደግሞ ኤፕሪል ውስጥ ነበረ። እዛ ሥነ ሥርዓት ነበር። የበለስ ወይም የቁልቋል ግንድ የኤሌክትሪክ ኃይልን በማመንጨት ውድ የሆኑ ኬሚካሎችን ሊተካ የሚችል እንደሆነ በምርምር ሀሳባቸውን ያስረግጣሉ። ንድፈ ሀሳብ ነው። ስራው ገና ይሰራል። በላቦራቶሪ ውስጥ በጣም ውድ የሆኑ ኬሚካሎች እንጠቀማለን። እነዚህ ኬሚካሎችን ውጪ ሳናደርግ በለስ የሚባል ተክል አለ። በአዲግራት ከተማ በጣም የታወቀ ፍራፍሬ ነው። ፍሬውን ሳይሆን የምንጠቀመው ግንድ ተጠቅመን እዚህ ተክል ይዘት እነዚህ ውድ ኬሚካሎችን ይተካልናል ብለን ነው ያሰብ ነው። ወደዚህ ሀሳብ ያደረሰን ምንድን ነው? በጫት ተጠቅሜ የሰራሁት እቃ አለ። አሁን ፓብሊሽ ለማድረግ አንም በጆርናል ውስጥ ነው በረቪው እየተደረገ ነው ያለው። ጫት ከሰራ ይሄ ተክልም ሊሰራ ይችላል በሚል ነው የበለስ ተክል ተጠቅመን እና ያው አንዳንድ ኤለመንቶች አሉ። አሁን ለመግለጽ ትንሽ ፍቃደኛ ያልሆንኩበት ያው በንድፍ ሀሳብ ደረጃ ላይ ስላለ። የምርምር ሀሳቡ መነሻ ከዚህ ቀደም በፀሐይ ኃይል ሊሰሩ እንደነበር ገልጸው፣ አፍሪካ ባላት የፀሐይ ኃይል ይህን ችግር ሊቀርፍ የሚችል ሀሳብ እንደሆነ ይናገራሉ። የህብረተሰቡን ጤና ከመጠበቅ አንጻር የኤሌክትሪክ ኃይል ንድፈ ሀሳቡ ውጥን ነውም ይላሉ። ሀሳቡ የምርምር መነሻው ያው እኔ ዶክትሬቴ ስሰራም በፀሐይ ዙሪያ ነበር የሰራሁት ምንድነው? በፀሐይ ዙሪያ እንዴት አድርገን ነው ማለት አብዛኛው የፀሐይ ኃይል ያለበት አፍሪካ ነው ግን ደግሞ ይሄ የፀሐይ ብርሃን ወደ ጥቅም ቀይረ ነው ወደ ተግባር ብዙም አለዋለም እና ከዶክትሬቴ ጀምሬ በፀሐይ ዙሪያ ስራ ላይ ነበር ስሰራ የቆየሁት፣ ግን በዛ ሰዓት በዋጋ እና በአሰራር በጣም ውድ በሆኑ እቃዎች ነበር ስትሰራ የነበረው እና ከዛ ብዙ አመት ሰራው ያው ከፒኤችዲ በኋላም አምስት አመት ፖስት ዶክተሪያል ፌሎሺፕ ሰርቻለሁ። አሁንም በፀሐይ ዙሪያ ነበር የሰራሁት ግን እንዳልኩሽ እነዚህ እቃዎች ለመስራትም ሆነ ወደ ጥቅም ለማዋልም በጣም ውድ በሆነ መንገድ ስለነበረ ኢንተርናሽናል ሪኮግናይዝድ በሆኑ ጆርናሎች ላይ ፓብሊሽ አድርግ ያለው እና ምንድን ነው ከፓብሊኬሽን ያለፈ ነገር የለም እና እስቲ ለአፍሪካ የሚጠቅም ስቲል በፀሐይ ብርሃን ዙሪያ ሆኖ ግን ወደ ህብረተሰብ ወረድ ብለው የተለያየ ችግር ስላለን እና ችግርን ለመቅረፍ የሚችል ሀሳብ በሚል ነው ሀሳቡም የነደፍኩት። ያው ስራው ተመሳሳይ ነው በፊት ከምሰራቸው የነበሩ ስራዎች ግን ምንድነው አሁን ልዩ የሚያደርገው በጣም በርካሽ በሆነ መንገድና እቃውም በርካሽ እንዲሰራና ለጥቅም እንዲውል የህብረተሰብ አንዳንድ ችግሮች ለመቅረፍ በሚል ሀሳብ ነው። አብዛኛው የሀገራችን ገጠር አካባቢዎች ካየን፣ ከተለያዩ ክፍት በሆኑ ንጹህ ካልሆነ አካባቢ ነው ውሃ የሚጠጡት፣ እና አሁን እኛ ይሄ እቃ ሰርተን ወደ ጥቅም ይታዋል ነው። ቢያንስ ቢያንስ ውሃውን በማሞቅ የተወሰኑ ማይክሮ ኦርጋኒዝም መግደል እንችላለን እና የህብረተሰቡ ጤንነት መጠበቅ እንችላለን በሚል ነው። በተጨማሪም ደግሞ ምግብም ለማብሰል ያው ወተትም ሳይበላሽ ለማቆየት በሚል ሀሳብ ነው ፕሮፖዛሉ ነው የነጠፍኩት። በአፍሪካ ገጠር የሚኖሩ የህብረተሰብ ክፍልን ችግር ለመቅረፍ በሚል ሀሳቡን እንደነደፉት ዶክተር ዘቢብ ይናገራሉ። ወደ 391ሺ የሚጠጋ የአሜሪካን ዶላር ሽልማት ያገኙ ሲሆን ለምርምር ድጋፍ እንደሚውልም ገልጸዋል። ሽልማቱ የሸለመን ሮያል ሶሳይቲ ነው አፍሪካን አካዳሚ ኦፍ ሳይንስ በመተባበር እና ሽልማቱ ምንድን ነው ለምርምሩ ድጋፍ ይሆናል ተብሎ ነው እንጂ ለግል ጥቅም የሚውል ብር አይደለም። ይሄ ማለት ምንድን ነው? ያው ማቴሪያሉ ይሄ፣ አንዳንድ እቃዎች ለምርምር አስፈላጊ የሚባሉ እቃዎች ለመግዛት እዚህ ላቦራቶሪ ከፍታለሁ፣ የላቦራቶሪ እቃ ፈልጋለሁ ስንል ደግሞ ያው እቃ ለመግዛት ኮንፈረንስ አተንድ ለማድረግ እስፔሻሊ ከዲቨሎፕድ ካንትሪስ ጋር ያሉ ላቦራቶሪዎችን ኢንተግሬት ለማድረግ ኮላቦሬት ለማድረግ የመሳሰሉ ነገሮች ናቸው እና ለምርምሩ ድጋፍ ነው የተሸለመው ነው። የአብዛኛው ገጠሮቻችን ኤሌክትሪክ ኃይል የላቸውም። በገጠራማ አካባቢ ያሉ ህብረተሰቦችን ችግር ለመቅረፍ ነው የተነሳ ነው። የላቀ የፀሐይ ብርሃን በተፈጥሮ ስላላት ለአፍሪካ የገጠራማ አካባቢ የሚኖሩ ህብረተሰቦችን ችግር ይቀርፋል ብለን ነው የምናስበው እና በሀሳብ ደረጃ በፕላን ደረጃ በዚህ ሁለት ዓመት ውስጥ በላቦራቶሪ ደረጃ ስራውን እንጨርሰዋለን ብለን ነው የምናስበው። ከሁለት እስከ ሶስት አመት ባለው ጊዜ ራሱ በላቦራቶሪ ደረጃ ተጨረስን፣ ከዛ በኋላ ወደ ላርጅ ስኬል እና ወደ ጥቅም ለማዋል ደግሞ ያው ከተለያዩ መንግስታት እና መንግስታት ካልሆኑ ድርጅቶች ጋር እንነጋገራለን ብለን ነው የምናስበው። የኤሌክትሪክ ኃይሉን ለማመንጨት የበለስ ተክል ምርት ብዙ እንደማያስፈልግ ጠቅሰው በአብዛኛው በትግራይ ክልል የሚበቅለው ይኸው ተክል ለስራቸው በቂ ሊሆን እንደሚችልም ገልጸውልናል። ይኸው በንድፈ ሀሳብ የተቀመጠው ወደ ስራው ለመግባት አምስት አመታት እንደሚፈጅ ዶክተር ዘቢብ ነግረውናል። የምርምር ሀሳቡ መላውን አፍሪካ ተጠቃሚ ሊያደርግ እንደሚችልም ያምናሉ። የዛሬው የሳይንስና ሕብረተሰብ ፕሮግራማችን በበለስ ግንድ የኤሌክትሪክ ኃይል ለማመንጨት የላቀ ምርምር አሸናፊ ከሆኑት ዶክተር ዘቢብ የኑስካ የነበረን ቆይታ በቃ ነጃት ኢብራሂም ከዝግጅቱ ጋር Habré hecho una perco